ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ መስከረም 21 2011 ዓ ም ዝግጅታችን ጀመረ። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን። የምሽቱ አስተናጋጆቻችሁ ሰሎሞን አባተና እኔም አዳነች ፍስሀዬ ነን። በቤኒሻንጉል ጉሙዝ በሎይ ጂጋንፎይ አካባቢ በተባባሰ ተባብሷል በተባለ ግጭት በሺዎች የሚቆጠር ሰው ተፈናቅሏል። የሚያስርጋሉ ወረዳዎች በተለይም

የተጎራባጭ ወረዳዎች የቤኔሻንጉል ሎጂካን ፎይና፣ ሳሲጋ ወረዳ አንድ፣ ከማሺ ዞን እና ምስራቅ ወለጋ ዞን ተፈናቃዮችን ወደ ቀድሞ ቂያቸውን ለመመለስ በሁለቱም በኩል ኮሚቴ ተዋቅሎ እየተነጋገሩ ያሉበት ሁኔታ ነው ያለው ማለት ነው። በአብይ ርዕስ ዘገባውን ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የኢትዮጵያ መንግስት ከዘጠና በላይ የሚሆኑ ለረጅም ጊዜ ያገለገሉ ዲፕሎማቶችን መጥራቱን የመንግስት ሚዲያ ዘግቧል። ከአራት እስከ 25 ዓመታት ድረስ በውጭ ሀገራት ባሉት የኢትዮጵያ ኤምባሲዎችና ቆንስላዎች ያገለገሉት ዲፕሎማቶች ተመልሰው በውጭ ጉዳይ ሚኒስቴር መቅረብ ያለባቸው በሁለት ወራት ጊዜ ውስጥ ነው። ከ130 በላይ የሚሆኑ ዲፕሎማቶች በኢትዮጵያ ኤምባሲዎች ተመድበው እንደነበረ የውጭ ጉዳይ ሚኒስቴር ቃል አቀባይ ገልጸዋል። ሙያዊ ስራን ለማጠናከር ሲባል በሁሉም ኤምባሲዎችና ቆንስላዎች ለውጭ ለውጥ እንደሚደረግ የውጭ ጉዳይ ሚኒስቴር መግለጹን የመንግስት ሚዲያ ጠቁሟል። ሞቃዲሾ ላይ ዛሬ በተፈጸመ የአጥፍቶ ጠፊ ጥቃት ሁለት ሰዎች ተገድለው ሌሎች አራት መቁሰላቸው ተገለጸ። አጥፍቶ ጠፊው ጥቃቱን ያደረሰው በፈንጂ የታጨቀ ተሽከርካሪ ነድቶ ሌላ የጣሊያ ወታደሮች ንብረት የሆነ ወይም የጣሊያን ወታደሮች የያዙት ብረት ለበስ ተሽከርካሪ ገጭቶ እንደሆነ ታውቋል። የጣሊያን ወታደራዊ ኃይል የሚገኘው በሶማሊያ ዋና ከተማ ሞቃዲሾ ጃሌት ሲያድ ወታደራዊ ሰፈር ላይ ነው። አልሻባብ ለጥቃቱ ወዲያው ኃላፊነቱን ወስዷል። በፍንዳታው የተገደሉት ሁለት ወንዶች ሲሆኑ ከቆሰሉት አራት ሰዎች መካከል አንድ ወንድ ልጅና አንዲት ሴት ልጅ እንደሚገኙባቸው ባለስልጣኖችና እማኞችም ተናግረዋል። ከጣሊያኖቹ ወታደራዊ ጉዳት ከጣሊያኖቹ ወገን ወታደራዊ ጉዳት የደረሰበት ይኖር እንደሆነ አልታወቀም። ጥቂት የጣሊያ ወታደሮች የሶማሊያ መንግስት ኃይሎችን ለማሰልጠን ሞቃዲሾ የሚገኘው የአውሮፓ ሕብረት ወታደራዊ ተልዕኮ አካል ሆነው ተሰማርተዋል። ሀገሮች ድንበሮቻቸውን እየዘጉ ባሉበት በአሁኑ ወቅት ግጭቶችንና የጭቆናን የሚሸሹ ሰዎች ቁጥር እያደገ መጥቷል ሲል የተባበሩት መንግስታት ድርጅት ከፍተኛ ኮሚሽን አስጠነቀቀ። ዩኤንኤችሲአር ዓመታዊ ስደተኞች ጉባኤን ከከፈተበት ከጀኔባ ሊሳ ሽላይን ለቪኦኤ ተከታዩን አጭር ዘገባ ልካለች። ሰለሞን ክፍሌ ያቀርበዋል። ይህን ዜና ከድረ ገጻችን ለምትከታተሉ ፊልሙ የሚያሳየው ስደተኛ ሕፃናት በአንድነት ሲጫወቱና አብረው ሲማሩ ነው። መረጃዎች እንደሚጠቁሙት ግን የሕፃናቱ መጻኢ ዕድልም ሆነ አንድ ቀን ወደ ሀገራቸው የመመለሳቸው ተስፋ ብሩህ አይደለም። የዩኤንኤችሲአር ኮሚሽነር ፊሊፖ ግራንዲ ሲያስረዱ እርሳቸው ይህን ሥራ እንደ አውሮፓውያን ዘመን አቆጣጠር በ2016 ዓ ም ሲረከቡ የዓለም ተፈናቃዮች ቁጥር ከፍተኛ ነበር። ዛሬ አድጎ 68 ሚሊዮን 500 ሺ ደርሷል። ከእነዚህ ተፈናቃዮች 28 ሚሊዮኑ ደግሞ ስደተኞች ናቸው። የመፈናቀል ቀውስ ሁሉንም የዓለም አካባቢዎች መጉዳቱን ሲያብራሩም፣ መካከለኛው ምስራቅ፣ ማዕከላዊ አሜሪካ፣ እስያ፣ እንዲያውም በአውሮፓ ዩክራይንን ያጠቃልላል ብለዋል። ኮሚሽነር ፊሊፖ ግራንዲ ለጉባኤው ተሳታፊዎች ሲናገሩ አንዳንድ የጎረቤት አገሮች ድንበሮቻቸውን ለተፈናቃዮች ክፍት አድርገው ቢቆዩም ሌሎች ዘግተዋል ብለዋል። በዚህ ሳቢያ ኃላፊነቱ የወደቀው ደግሞ በአብዛኛው ከዓለም ስደተኞች ሰማንያ አራት ከመቶን በሚያስተናግዱ ታዳጊ አገሮች ላይ ነው ብለዋል። ከዚህ በተረፈም ሀብታም አገሮች ብዙ ጊዜ ጥገኝነት ለሚፈልጉ ስደተኞች ሁኔታዎችን አስቸጋሪ እያደረጉባቸው ነው። ድንበሮቻቸውም በመዝጋትና የመጡትንም በመመለስ ላይ ናቸው። በዚህ ሂደት ሕፃናት ከወላጆቻቸው ይለያያሉ። ሁኔታው የሚፈጥረው የአእምሮ ጠባሳ ዕድሜ ልክ አብሮ የሚኖር ነው። ግራንዲ ሲያጠቃልሉም በአሁኑ ጊዜ ሀብታም ሀገሮች ድንበሮቻቸውን እየዘጉ ባሉበት ወቅት ድሃ ሀገሮች በሮቻቸውን ለስደተኞች ክፍት አድርገው እንዲቆዩ መጠየቅ ይበልጥ አስቸጋሪ እየሆነ መጥቷል። መፍትሔውም ይበልጥ ውስብስብ ቢሆንም ሁሉ ነገር ተዳፍኗል ማለት እንዳልሆነም አስረድተዋል። እንደ ምሳሌ የጠቀሱትም በቅርቡ በኤርትራና ኢትዮጵያ መካከል የተደረሰው ስምምነት በአፍሪካ ቀንድ ቀውሱን ለማብቃት ተስፋ ሰጪ ሆኗል ሲሉ ነው። ዩናይትድ ስቴትስ፣ ካናዳና ሜክሲኮ ያደረጉት አዲስ የንግድ ስምምነት በዩናይትድ ስቴትስ ታሪክ ትልቁ የንግድ ስምምነት ነው ብለዋል የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የአሜሪካ ሰራተኞችን የሀገራቸውን ማለት ነው ለመጠበቅም ይረዳል ብለዋል። የዩናይትድ ስቴትስና የካናዳ ባለሥልጣኖች ላለፈው እኩለ ሌሊት የቆረጡት የጊዜ ገደብ ከመድረሱ በፊት ብርቱ ውይይት ካካሄዱ በኋላ ስምምነት ላይ እንደደረሱ ታውቋል። ለሃያ አምስት ዓመታት ሲሰራበት የቆየውን ናፍታ በሚል ምህፃር የሚታወቀውን የሰሜን አሜሪካ ነፃ የንግድ ስምምነትን ለመተካት ከሜክሲኮ ጋር ሆነው ማሻሻያዎችን ለማድረግ እንደሚያስችላቸው ተገልጿል። የ1.2 ትሪሊዮን ዶላር ዓመታዊ የንግድ ገቢ የተመሠረተው የዩናይትድ ስቴትስ፣ ሜክሲኮና ካናዳ ስምምነት በ60 ቀናት ውስጥ የሦስቱ አገሮች መሪዎች ይፈርሙበታል ተብሎ ይጠበቃል። ጥሩ አዲስ የንግድ ስምምነት ነው ሲሉ ፕሬዚደንት ትራምፕ ዛሬ አሞግሰውታል። ለሦስቱ ሀገሮች ጠቃሚ ነው በናፍታ ስር ለነበሩት ብዙ ጉድለቶችና ስህተቶች መፍትሄ ያስገኛል ብለዋል። የኢንዶኔዥያ ፕሬዚደንት ጆኮ ዊዶዶ በሀገሪቱ ከደረሰው ርዕደ መሬትና ሱናሚ ጋር በተያያዘ ዓለም አቀፍ ረድኤት ለመቀበል ፈቅደዋል። ሱላዌሲ የተባለው ማዕከላዊ ደሴት ነው ክፉኛ የተጎዳው። የኢንዶኔዥያ የመዋለ ንዋይ አስተባባሪ ቦርድ ሊቀመንበር ቶማስ ሌምቦንግ ዛሬ ማለዳ ላይ በትዊተር አስታውቀዋል። የብሔራዊ ቀውስ አስተዳደር ቃል አቀባይ ፔሮ እንጎሮ ስለሚያስፈልገው እርዳታ ተናግረዋል። ዓለም አቀፍ ማህበረሰብ ሊረዳን የሚችል ስድስት ነገሮች አሉ። በፓሉ ከተማ ላለው 200 ሜትር ማኮብኮቢያ የአየር ትራንስፖርቴሽን፣ ለስደተኞች የሚሆኑ ቴንዳዎች፣ የውሃ ማጣሪያዎች፣ ጄኔሬተሮች፣ የመስክ ሆስፒታሎችና የህክምና ሰራተኞች ያስፈልጉናል ብለዋል። እስከ ዛሬ ማለዳ ድረስ በነበረው ጊዜ 844 ሰዎች ማለቃቸው ተረጋግጧል። የመድህን ሰራተኞች በቀላሉ በማይደረስባቸው ቦታዎች ሲገቡ የሙታኑ ብዛት በሺዎች ሊሆን እንደሚችል በማስገንዘብ ባለሥልጣኖች ስጋታቸውን ገልጸዋል። ዋይት ሀውስ ቤተ መንግሥት በዳኛ ካቫኖ ላይ የቀረበውን የወሲብ ጥቃት ክስ አስመልክቶ የሚካሄደውን የፌዴራል ምርመራ ቢሮ ምርመራም በበላይነት እየተቆጣጠረ እንዳልሆነ ገልጿል። ካቫኖ ለከፍተኛ ዳኝነት የታጩ ለጠቅላይ ፍርድ ቤቱ ዳኝነት ማለት ነው መሆናቸው የሚታወቅ ነው። አንዳንድ ዴሞክራቶች ምርመራው እጅግ ውሱን ነው የሚል ስጋት ያላቸው መሆኑን መሰረት በማድረግ ነው። የዋይት ሀውስ ቤተ መንግሥት ይህንን ያለው ስለ ምርመራው ጊዜና አያያዝ የሕግ መወሰኛ ምክር ቤቱ እንዲወስን ነው የዋይት ሀውስ ካውንስል የፈቀደው ብላለች የዋይት ሀውስ ቃል አቀባይ ይቅርታ ብለዋል። የዋይት ሀውስ ቃል አቀባይ ሳራ ሃከቢ ሳንደርስ ትናንት ለፎክስ ኒውስ ቴሌቪዥን በሰጡት መግለጫ ዶክተር ክሪስቲን ብሌዚ ፎርድ በሕግ መወሰኛ ምክር ቤቱ ኮሚቴ ፊት ቀርበው ደረሰብኝ ስላሉት የወሲብ ጥቃት በተናገሩ ማግስት ነው የፌዴራል ፖሊስ ምርመራ የጀመረው። ካቫኖና ፎርድ በተናጠል ለሕግ መወሰኛ ምክር ቤቱ የፍርድ ኮሚቴ ቃላቸውን እንደሰጡ የሚታወቅ ነው። በአውሮፓ የዘመን አቆጣጠር በ1982 ዓ ም ሁለቱም የሁለተኛ ደረጃ ተማሪዎች ሳሉ ካቫኖ የወሲብ ጥቃት እንደፈጸመብኝ መቶ በመቶ እርግጠኛ ነኝ ብለዋል ዶክተር ፎርድ ለጠቅላይ ፍርድ ቤቱ ዳኝነት የታጩት ብሬት ካቫኖ ግን በቁጣ የተከሰስኩበትን አላደረኩም ብለዋል። ዜናው በቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ኸርትዝ በ25 ሜትር ባንድ በ11720 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ መስከረም 21 2011 ዓ.ም ምሽት ፕሮግራም ነው። የኤርትራ ሕዝብ ምሕረት እንዲጠይቅ የሚያደርገው የፈጸመው ወንጀልም ሆነ ያደረሰው ጥፋት ስለሌለ እየጠየቀ ያለው ማዕቀቦቹ ያለ መዘግየት እንዲነሱለት ብቻ ሳይሆን ለደረሰበት ጉዳትና እንዲያመልጡት ለተደረጉ እድሎች ማካካሻዎች እንዲደረጉ ጭምር ነው። አሁን የአበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ክቡራትና ክቡራን አድማጮች፣ ቀደም ሲል የተባለውን ያደመጣችሁት የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ ሞሐመድ በተባበሩት መንግሥታት ድርጅት ጠቅላላ ጉባኤ ላይ ከተናገሩት የተወሰደ ነበር። ወደ ምሽቱ አብይ ርዕስ ዘገባ እንለፍ። በቤንሻንጉል ጉምዝ ከማሼ ዞን በተለይ በበሎይ ጅጋንፎይ ተባብሷል በተባለ ግጭት ከ72 ሺህ በላይ ቁጥር ያለ ሰው ተፈናቅሎ ነቀምት እንደሚገኝ የምስራቅ ወለጋ ዞን አንድ የምስራቅ የአንድ ባለሥልጣን ለአሜሪካ ድምፅ ተናግረዋል። የተደራጀና የታጠቀ ኃይል በተለይ ትናንት በኦሮሚያ በኩል ጥቃት ከፍቶ ነበር ተብሎ ቢያንስ 23 ሰው መገደሉም ተገልጿል። የቤንሻንጉል ጉምዝ ክልል ምክትል ርእሰ መስተዳድር አቶ አበራ ባይታ በበኩላቸው ሰዎች መፈናቀላቸው እውነት መሆኑን ገልጸው ቁጥሩ ግን የተጋነነ ነው ብለዋል። በቤኒሻንጉል ጉምዝ በኩል ሌሎች ሰላሳ አንድ ሰዎች ተገድለዋል ብለዋል። ከሁለቱ ክልሎች ባገኘነው አጠቃላይ መረጃ በከተማይቱ ውስጥ ከተገደሉት ሰዎች ጭምር በአምስት ቀናት ውስጥ የስድሳ ሰባት ሰው ሕይወት አልፏል። የአካል ጉዳት የደረሰባቸው ሰዎች መኖራቸውና ብዙ መኖሪያ ቤቶች መቃጠላቸውን ሁለቱም ክልሎች ተናግረዋል። ጽዮን ግርማ ዝርዝር አላት። በቤንሻንጉል ጉሙዝ ክልል በካማሼ ዞን በተለይ በሎይ ጅጋንፎይ በተባለ ወረዳ በተቀሰቀሰ ግጭት ከመስከረም 16 2011 ጀምሮ እስከ ትላንት መስከረም 20 ድረስ እንደቀጠለና ለብዙ ሰዎች ሞት፣ አካል ጉዳት፣ ቤት ንብረት መቃጠልና በሺዎች ለሚቆጠሩ ዜጎች መፈናቀል ምክንያት መሆኑን ያነጋገርናቸው ነዋሪዎችና የአካባቢው ባለስልጣናት ተናግረዋል። በክልሉ በካማሼ ዞን ከፍተኛ ጉዳት ደርሶበታል፣ በተባለው በሎጂ ጋንፎይ ወረዳ የወሰን አስተዳደር አዋሳኝ በሆነው የምስራቅ ወለጋ የታጠቁ ኃይሎች በከፈቱት ጥቃት 23 ሰዎች መገደላቸውን የምስራቅ ወለጋ ዞን አስተዳደር ጸጥታ ኃላፊ አቶ ታከለ ቶሎሳ ለአሜሪካ ድምጽ ተናግረዋል። ከ23ቱ ሰባት ፖሊስ፣ አስራአንድ ሚሊሻ፣ ሌሎች ደግሞ የአካባቢ መሪዎች የሆኑ ናቸው። ይሄ በእኛ ዞን በእኛ መሬት ላይ የተገደሉ ናቸው። በውስጡ ግን እዛም ኦሮሞን እና አማራ በስፋት ጉዳት ደርሶበታል የሚል መረጃ አለን። አቶ ታከለ እንደሚሉት በቤንሻንጉል ጉሙዝ ክልል የተከሰተው ግጭትን ተከትሎ ካለፉት ሶስት ቀናት ጀምሮ እስከ ትናንት ድረስ በደንብ የታጠቁ ኃይሎች ወደ ዞኑ ገብተው ጉዳት ማድረሳቸውን ነው። የታጠቀ ኃይል ወደ እኛ አስተዳደር ዞን የሚያስርጋሉ ወረዳዎች በተለይም በሳሲጋ፣ በሊሙ፣ በሃሮ ሊሙ እና በጉቶ ጊዳ ውስጥ በመግባት የታጠቀ ኃይል ነው። ሲቪል ለብሶ ከባድ መሳሪያ የያዘ ነው። በመትሬት ታግዘው ነው የሚዋጋው። ልምድ ያለውና ስልጠና ያለውን ኃይል እንደሆነ የሚያሳዩ ነገሮች አሉ። እንግዲህ ኃይል ማን እንዳደራጀ ባይታወቅም፣ ግን የሚመራው ኃይል እንዳለና የራሱ ተልዕኮ እንዳለ የኦሮሞ አርሶ አደር ዝምብ እና የአማራ አርሶ አደር እንዳልሆነ የሚያሳዩ ነገሮች አሉ ማለት ነው። ከግጭቱ በኋላ ብዙ ቤቶች መቃጠላቸውን ጥቃቱ እየከፋ ሲሄድም በሺዎች የሚቆጠሩ ሰዎች ቀያቸውን ጥለው መፈናቀላቸውን በአሁኑ ሰዓትም ነቀምት እንደሚገኙ ተናግረዋል። አቶ ታከለ በዚህ ግጭት ሰበብም ቢያንስ ከቤኒሻንጉል ጉሙዝ ካማሽ ዞን በለጅጋንፎይ ወረዳና ያሶ ወረዳ የኦሮሞና አማራ ሕዝብ የተፈናቀለበት ሁኔታ አለ። በቁጥሩ ቢያንስ ወደ አርባ ሺህ የሚሆን ሕዝብ ተፈናቅሏል። ከእኛም ዞን ወተን አካባቢ ካሉት በተለይም ተሳትፎ ወረዳ ፈላሳሺ አካባቢ የሚሆን ህዝብ ተፈናቀለበት ሁኔታ አለ። በድምሮ ወደ ሰባ ሁለት ሺ የሚገመት ህዝብ ከቤቱ ተፈናቅለው ወደ እኛ ዞን መቀም ከተማ በሳትዳ ወረዳ የተለያዩ አካባቢዎች በአሮልሙ በዝተ ዝባ ውኪ አካባቢ ሰፈሩበት ሁኔታ ነው ያለው። የቤንሻንጉል ጉምዝ ክልል ምክትል ርዕሰ መስተዳድር አቶ አበራ ባይታ ደግሞ በቤንሻንጉል ጉምዝ በኩል ምንም የታጠቀ ኃይል የለም ራሳቸውን ለመከላከል መሳሪያ የያዙ አርሶ አደሮች ካልሆኑ በስተቀረ የተደራጀ የታጠቀ ኃይል የለም ካሉ በኋላ በእኛም በኩል የሰው ህይወት አልፈዋል ብለዋል። አሁን በርካታ ሰው በጅምላም ሊያስብል በሚችል ደረጃ ወደ ሀያ ስምንት የሚሆኑ ነገር ግን በአስተዳደር ወሰን ወደዛ የተካለሉ እና ኦሮሚያ ክልል ወይ ደግሞ ሳስጋ ወረዳ የሚያስተዳድራቸው ሀያ ስምንት ሰዎች ህይወት የጠፋበት ሁኔታ ነው ያለው። ታንካራ ቀበሌም እንደዚያው የሶስት ሰው ህይወት ጠፍተዋል ማለት ነው። አሁን ባለን ተጨባጭ መረጃ ሰላሳ አንድ የተረጋገጠ ነው ማለት ነው። ባለፈው አርብና ሁድ ባቀረብ ነው ዘገባ የቤንሻንጉል ጉምዝ ክልል የግጭቱ መነሻ ያለውን ሲገልጽ ከሶስት ወራት በፊት በተደጋጋሚ ይከሰቱ የነበሩ ግጭቶችን በጋራ ለመፍታት ከምዕራብ ኦሮሚያ አስተዳደር አመራሮች ጋር ተዋቅሮ የነበረውን የኮሚቴ ስብሰባ አጠናቀው የተመለሱ የዞኑ አመራሮች ላይ የታጠቁ ሰዎች ባደረሱት ጥቃት አራት አመራሮች መገደላቸውን ተከትሎ የተቀሰ ቀሰ ግጭት ነው ብለውን ነበር። ግጭቱ የተቀሰቀሰውም ከዚህ የብቀላ ስሜት ነው ብለው ነበር። የታጠቁት ሰዎችም የኦነግ ባንዲራ የያዙ ታጣቂዎች ናቸውም ብለውን ነበር። የኦሮሞ ነጻነት ግንባር ቃል አቀባይና ስራ አስፈጻሚ አቶ ቶሌራ አዳባ በበኩላቸው የኦነግ ሰራዊት በፍጹም በእንዲህ ያለ ተግባር ላይ አይሰማራም ራም ብለዋል። ከነዋሪዎቹ ባገኘነው መረጃም እነዚህ አራት ሰዎች ከተገደሉ በኋላ የቤንሻንጉል ጉሙዝ ነባር የተባሉ ብሔረሰብ አባላት በቀስትና በጦር ጭምር የታገዙ ጥቃት አድርሰው ሰዎችን መግደላቸውን ገልጸውልን ነበር። ለአቶ አበራ በዚህን ጊዜስ የተገደሉት ሰላማዊ ዜጎች ምን ያህል ናቸው? ብያቸው ነበር ከፍተኛ ግጭት የነበረበት እንደነ አንገርባዣ ቀበሌ ላይ አንድ ሰው ህይወት እንደጠፋ ነው መረጃ ያለን። በከማሽ ዙሪያ አካባቢ ላይም ወደ ስምንት የሚሆኑ የሞት አደጋ ሰዓት ደርሰዋል። ማለት በአጠቃላይ ከሁለቱ ክልል የአካባቢው አመራሮች የተገኘው መረጃ የሚያሳየው የስልሳ ሰባት ሰዎች ህይወት በአምስት ቀናት ውስጥ ማለፉን ነው። ከዚህ በተጨማሪም ቁጥራቸው የበዛ ሰዎች ከቤንሻንጉል ጉምዝ ተፈናቅለው ነቀምት በችግር ላይ መሆናቸውን ገልጸውልናል። የምስራቅ ወለጋ ዞን አስተዳደርና ጸጥታ ኃላፊው አቶ ታከለ ነቀምት ያሉት ተፈናቃዮች ሰባ ሁለት ሺህ ይደርሳሉ ብለዋል። የቤንሻንጉሉ አቶ አበራ ደግሞ ይህንን ቁጥር አስተባብለዋል። ቁጥሩን በሚመለከት የተለያዩ ቁጥሮች ናቸው። አልፎ አልፎም ሰባ ስምንት ሺ አርባ ስምንት ሺ እና ሀምሳ ሺ የሚል የመረጃ መጣረዞች አሉ። በእኛ እምነት ግን ኢንታክል ሰው ተፈናቅለዋል የሚል ለእምነት የለም። እንደ መንሻ ሙሉ መስክልን በእኛ በተወሰኑ በሶስት ማዕከላቶች ናቸው ሰው ማፈናቀላቸውን የምናውቀው። የተፈናቀሉትንም ለመመለስ በበሎጂጋንፎ ወረዳ አብዛኛ ሰው ወደ ነቀምተ እንዲሁም በበሎበሬዳ የሚባል ኦሮሚያ ግዛት ውስጥ እነዚያ ለመመለስ የተጎራባጭ ወረዳዎች የቤኒሻንጉል የበሎ ጅጋንፎይና፣ ሳሲጋ ወረዳ እንዲሁም ከማሽ ዞን እና ምስራቅ ወለጋ ዞን ተፈናቃዮችን ወደ ቀድሞ ቀያቸውን ለመመለስ በሁለቱም በኩል ኮሚቴ ተዋቅዶ እየተነጋገሩ ያለበት ሁኔታ ነው ያለው ማለት ነው። ምን ያህል ይሆናሉ በእናንተ እምነት ቁጥሮ? አሁን ይህን ያህል ነው ብሎ እርግጠኛ ሆኖ መናገር አይቻልም። መፈናቀሉ በአንድ ወገን ብቻ አይደለም፣ በሁለቱም በኩል በስጋት ምክንያት በተለይ የኦሮሞ ማህበረሰብ ወደ አቅራቢያ ከተሞች እና በቅርብ ደግሞ የሚያገኟቸው የኦሮሚያ የሚያስተዳደራቸው አካባቢዎች ወደዛ አካባቢ ነው የተፈናቀሉ። የእኛም የጉሙዝ ማህበረሰብ በአብዛኛው ወደ ጫካ እና ጥቃት አይደርስብኝም ብሎ ወደ አሰባቸው አጎራባች ቀበሌዎች እና አካባቢዎች ከሁለቱም ወገን እርስ በራሱ ሰው ተፈራርቶ መፈናቀሉ ደርሰዋል ማለት ነው እንጂ። አዎ ግን አሁን በእኛ እምነት ቁጥሩ ይሄን አይደርስም ሲሉ ምን ላይ ተመርኩዘው ነው? ምን ያህል ቁጥር ነው ታዲያ የሚሉት እርሶ? አሁን የግጭቱ የተነሳባቸው ማዕከላቶች በግልጽ ይታወቃሉ። ለምሳሌ አሁን በሎጂጋንፎይ ማዕከል ላይ ሶጌ የሚባለው ከተማ ላይ የኦሮሞ የአማራና ሌሎች ብሄረሰቦች እንዲሁም ሁሉም ማህበረሰብ በጋራ ተዋደኖ ተፋቅሮ የሚኖሩበት አካባቢ ነው። ሲቀጥልም በበሎጂ ጋንፋ እዛው ሳይድ አለቻ ቀበሌ ላይ እንዲሁም ታንካራ ዋጃና እንገርሜቲ በእነዚህ በማዕከላቶች ላይ አሁንም የኦሮሞ እና የአማራ ማህበረሰቦች ሌሎች በስጋትና ፍርሃት ምክንያት የለቀቁ ቢሆንም አብዛኛው ሰው በማዕከል ላይ መደበኛ እንቅስቃሴውን እያደረገ ያለበት ሁኔታ በተጨባጭ መረጃዎች አሉ። ስለዚህ ይህን መነሻ አድርገን ኢንታክል ሰው ከአካባቢያችን ተፈናቅሏል የሚል እምነት የለን። ግን የሰው መፈናቀሉ እርግጠኛ ነው፣ ግን በቁጥር ደረጃ ኢንታክል ይደርሳል ብለን አናምንም። የኦሮሚያና የቤንሻንጉሎ ኃላፊዎች ሌላው የገለጹት ነገር ግጭቱ በህዝቦች መካከል የተከሰተ አይደለም። ማንነታቸው ያልታወቁ በከፍተኛ ሁኔታ የታጠቁና የተደራጁ ኃይሎች ናቸው። እነዚህ ኃይሎች ለውጡን የማይደግፉ ናቸው ብለዋል። ሁለቱም በዛሬ ዕለት የተኩስ ድምጽ መቋረጡንና ሁኔታው መረጋጋት እንዳሳየም ገልጸውልናል። ሁለቱም የፌዴራልና የመከላከያ ሰራዊት አባላት ግጭቱን ለማብረድ በቦታው እንደሚገኙ ተናግረዋል። የተፈናቀሉት ሰዎች በበኩላቸው ነቀምት ውስጥ ፈቃደኛ የሆኑ የነቀምት ነዋሪዎች እያደረጉላቸው በሚገኘው እርዳታ እየታገዙ የሚበላና የሚለበስ ማግኘታቸውን ገልጸው ከዛ ባለፈ ግን ችግር ላይ መሆናቸውን ከቤተሰቦቻቸው ጋር መጠፋፋታቸውን ነግረውኛል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ አመሰግናለሁ ጽሆን ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የህውሀት አስራ ሦስተኛ ድርጅታዊ ጉባኤ ዶክተር ደብረጽዮን ገብረ ሚካኤልን የፓርቲው ሊቀመንበር አድርጎ መርጧል። በጉባኤው አምሳ አምስት የማዕከላዊ ኮሚቴ አባላት ተመርጠዋል። ከእነዚህ ሰላሳዎቹ ለኮሚቴው አዲስ ናቸው። የኮሚቴው አባላት ከዚህ ቀደም ከነበሩት 45 ወደ 55 ቁጥር እንዲጨምር የተደረገ ሲሆን የስራ አስፈጻሚ አባላትም ከ9 ወደ 11 ከፍ እንዲል ተደርጓል። 12 የማዕከላዊ ኮሚቴ ነባር አመራሮች በክብር ከኮሚቴው ተሰናብተዋል። በዚህ ጉባኤ የድርጅቱ ህገ ደንብ ተሻሽሏል። በዚህ መሰረት የህወሀት አባል ለመሆን የትግራይ ተወላጅ ብቻ ሳይሆን የሌላ ክልል ተወላጅም የፓርቲው መስመር ካመነበት አባል መሆን ይችላል ተብሏል። ዝርዝሩ ከሙልጌታ አጽበሃ መስከረም 16 2011 የጀመረው ስድስት ቀናትን የወሰደም የሕዝባዊ ወያን ሐርነት ትግራይ 13ተኛ ድርጅታዊ ጉባኤም በዛሬ ዕለት የድርጅቱ አመራር በመምረጥ ተጠናቋል። ዶክተር ደብረጽዮን ገብረ ሚካኤል የድርጅቱ ሊቀመንበር፣ ወይዘሮ ፈትለወር ገብረ እግዚአብሔር ደግሞ ምክትል ሊቀመንበር በመሆን ተመርጧል። የህወሀት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጉባኤው የተሳካ ነበር ብለዋል። አብታሪዋ ጉባኤ በዚህ ታሪካዊ ጉባኤ እያንዳንዳችን ልንመልሰው የሚገባ ጥያቄ ነበረም። ሁላችን የሰማዕታትን አድራ ተቀብለን ለህዝባችን የሚጠቅም ውሳኔዎች እናስተላልፋለን ወይስ ሌላ ተንኮል ልንሰራ ነው የሚል ጥያቄ ተነስቷል። የጉባኤተኛውን መልስ የሰማዕታትን አድራ ተቀብለን እንሰራለን ብቻ ሳይሆን በላቀ ሁኔታ እናከብራለን፣ ለታገሉለት ዓላማም በበለጠ አስተዋጽኦችን ለማበርከት ታማኝ የመስመር እና የህዝብ ልጆች ነን የሚል ነው የመድረኩ ጥያቄ መልስ። ለእኛ ጸጸት ውስጥ የማያስገባ ህዝባችንን ማዕከል አድርገን ታሪክ ለመስራት የወሰንነን የሚል ነው። ሆኖም ጉባኤያችን ከሚያደናቅፉ አጽድተን ህዝባችንን የሚጠቅም በክልላችን አዲስ የለውጥ ምዕራፍ የሚያበስር ለሀገርም አዎንታዊ አስተዋጽኦ የሚያበረክት ታሪካዊ ውሳኔ ወስነናል ነው ያሉት። የድርጅቱ ጉባኤ ለማደናቀፍ የሚሞክሩ አካላት ነበሩ፣ እነሱም አልተሳካላቸውም ብለዋል። ጉባኤተኛው በተግባር ህዝቡን የሚጠቅም ስራ እንዲፈጽም አሳስበዋል። አጠቃላይ የጉባኤውን ሂደት አስመልክቶ መግለጫ የሰጡ የህዝባዊ ወያና ሓርነት ትግራይ ስራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳም በ13ኛው ድርጅታዊ ጉባኤ 45 የነበረው የፓርቲው ማዕከላዊ ኮሚቴ ወደ 55 ከፍ እንዲል እንደተደረገ ተናግሯል። በዚህም 55 ማዕከላዊ ኮሚቴ አባላት ተመርጧል። አዲሱ ማዕከላዊ ኮሚቴ ለ13 ሴቶች በጾታ ደረጃ ከሁለት ሶስተኛው በላይ ደግሞ አዲስ አባላት የተካተቱበት ማዕከላዊ ኮሚቴ ነው። ከትጥቅ ትግል ጀምሮ አመራር ውስጥ የነበረው አካል በአብዛኛው ወጥቶ የተወሰነ ኮር ሀይል ብቻ ያቀረበት ከሞላ ጎደል አብዛኛው በአዲስ በምሁራንም በተለያዩ የሀሳብ ዳይቨርሲቲ ሊያንፀባርቅ በሚችል መልኩ የተዋቀረ ማዕከላዊ ኮሚቴ ነው። ስለዚህ ምርጫው የተሳካ ነበር። እጅግ ከፍተኛ መተጋገል የተሞላበት ከሞላ ጎደል ጉባኤተኛው ያገለግሉኛል ብለው ያመናቸውን ሰዎች የመረጠበት ጉባኤ ነበር ማለት ይቻላል። ከተመረጡት ሃምሳ አምስት የኮሚቴው አባላት ሰላሳዎቹ አዲስ ናቸው። እነዚህ ለድርጅቱ ጥንካሬ ለህዝቡም የለውጥ ሂደት ትልቅ አስተዋጽኦ አላቸው ብለዋል። አዳዲስ ሀሳቦች መምጣት የሚችሉበት እድል ይኖራል። ፖሊሲዎችና ስትራቴጂዎችን በደንብ በየጊዜው መፈተሽ መቻል አለባቸው። ችግሮቻችንን ለመፍታት ያላቸው አቅም በየጊዜው መፈተሽ መቻል አለበት። ስለዚህ አዲስ አቅም ትምህርት ዝግጅቱ የተሻለ የሆነ ሀይል በሚመጣበት ጊዜ ያስተሳሰብ ብዙነት ይኖራል። ስለዚህ ፖለቲካ ትግሉ መማወቅ መቻል አለበት። በዛ ላይ ተመስርቶ አዳዲስ ሀሳቦች፣ አዳዲስ አቅጣጫዎች፣ አዳዲስ ስልቶች ኢንተርቴን ማድረግ የሚቻልበት እድል ይፈጥራል። በጉባኤው የድርጅቱ ህገ ደንብም ማሻሻያ ተደርጎለታል። ህገ ደንብ ውስጥ አባልነትን በሚመለከት የስብሰባ ስነ ስርዓትን ውሳኔ አሰጣጥን በሚመለከት የተወሰኑ አንቀጾች ናቸው እ ለምሳሌ የህወሓት አባል መሆን የሚችል ሰው እነሰሰለ ትግራይ ተወላጅ መሆን የለበትም። እዚያ አካባቢ የሚኖር የሌላ ብሔር ተወላጅም በህወሓት መስመር ላይ እምነት እስካለው ድረስ አባል ማይሆንበት ምክንያት የለም። አዲስ ከተመረጡ የኮሚቴው አባላት ዶክተር ኪሮስ ጉዕሽ ና ወይዘሮ ሰብለ ካሕሰን የተሰጠን ኃላፊነት ተቀብለን ለህዝቡ እናገለግላለን ሲሉ ቃል ገብተዋል። የዲሞክራቲዜሽን ስራዎች ላይ በሚገባ መስፋፋትና ና ወደሚጠበቅበት ደረጃ ማድረስ ነው። ሌላው ከተቀመጣጠጫዎች ሊሰሩ የሚገባቸው ህዝቡ በርካታ ጥያቄዎች አሉ። የመልካም አስተዳደር ጥያቄዎች አሉ። የልማት ጥያቄዎችን አሉ። እነዚ በሚገባ መመለስ ነው። እንደዚሁም ሰላም አስፈላጊ ነው ለሁሉም ነገር። ስለዚህ በእነዚህ ዙሪያዎች ላይ እነዚህ ልማት፣ ዲሞክራሲ መስፋትና ሰላም መረጋገጥ ላይ የተቀመጡ አቅጣጫዎች አሉ። ስለዚህ የዚህኛውን የማዕከላዊ ኮሚቴ ኃላፊነት የሚሆነው እንደ ማዕከላዊ ኮሚቴ አባል እነዚህ ኮር የሆኑ ሚሽኖች ላይ በሚጠበቀው ደረጃ ላይ እንዲፈጸሙ ህዝቡ የሚረካበትን ስራ እንዲሰራ ያው አመራር መስጠት ነው፣ መፈጸምና ማስፈጸም ነው ሊሆን የሚችለውና በዚህ ደረጃ ነው ተዘጋጅተን። ነባሩም አመራር ያው ከጎናችን ሆኖ ያለውን ተሞክሮ በሚያስተላልፍ ደረጃ ላይ ነው ያለው። አዲሱ አመራር ደግሞ የህዝቡን ጥያቄ በየደረጃው እያየ ለመመለስ ዝግጁ የሚሆንበትና ና በመድረኩም የሚፈተንበት ሁኔታ የሚፈጥር ነው። እንዲሁም ህዝቡ በየደረጃው ወጣቱ እንዲሳተፍ አሁን ያለበትን የህዝቡን ጥያቄ በየደረጃው፣ የልማት፣ የመልካም አስተዳደር፣ የዲሞክራሲ ጥያቄም እንዲመልስ ይጠይቅ ስለነበረ ለጥያቄው ምላሽ ያገኘ ነው የሚመስለኝ። ስለዚህ እኔ ጥሩ የመ መተካካት ሂደትና ፍጹም ዲሞክራሲያዊ የነበረ ሂደት ነበር። አሁን ያለንበት መድረክ ደግሞ እንደ ሀገር ይሁን እንደ ክልል ፍጹም ልማታዊ ዲሞክራሲያዊ መስመራችንን ተከትለን በመሄድ ከመናገር በላይ በውጤት የምንለካበት ወቅት መሆኑን ነው የማውቀው። ስለዚህ እኔም በተቻለኛ አቅም ህዝባዊ የሆነ አስተሳሰብ፣ ስልጣን ባለቤት ህዝቡ ነው። ስለዚህ ችግሮችን ከህዝቡ በማዳመጥ መፍትሄዎቹም ህዝቡ ላይ ስላሉ ከህዝቡ በመስማት በተቻለኛ አቅም ሌተ ቀን በመስራት ህዝቡ የሚያስበውን ነገር ውጤታማ በሆነ መልኩ ለማከናወን ዝግጁ ሁኛለሁ። በጉባኤው 12 የማዕከላዊ ኮሚቴ የነበሩ አመራሮች በክብር ተሰናብተዋል። የህወሀት ድርጅታዊ ጉባኤ ተሳታፊዎች በጉባኤው መጨረሻ የአቋም መግለጫ አውጥተዋል። በዚህ መሰረት ህዝብ በተሻለ መልኩ ለማገልገል አመራር ላይ ትኩረት ተደርጎ እንደሚ እንደሚሰራ አስታውቀዋል። ዲሞክራሲ በማስፋት ዙሪያም እንሰራለን ሲሉ ገልጿል። ርክባት ኢትዮ ኤርትራ ናብ ንቡር ቦትኡን ምምላስ የኢትዮጵያና ኤርትራ ግንኙነት ወደ ነበረው ቦታ ለመመለስ የተጀመረው ስራ ተጠናክረው ይቀጥላሉ። የሁለቱም ሕዝቦች መሰረታዊ ጥቅም ለማረጋገጥ ብዙ ርቀት መጓዝ እንደሚያስፈልግ ብዙ ጥንቃቄና ብልሃትን የሚጠይቅ መሆኑ ህወሀትና የትግራይ ሕዝብ ይገነዘባሉ። ሰላም ለማረጋገጥ የሚጠቅሙ ሁሉም መንገዶች በመጠቀም የትግራይና የኤርትራ ሕዝብ ወንድማማችነት ወደ ነበረው ቦታ ለመመለስ ከኛ የሚጠበቅ ሁሉ እንፈጽማለን ነው ያሉት። ከአሁን በፊት የፓርቲው ስራ አስፈጻሚ አባላት ዘጠኝ ነበሩ። በአሁኑ ጉባኤ ወደ 11 ያደጉ ሲሆን በዚህ መሰረትም፣ ዶክተር ደብረ ደብረጽዮን ገብረ ሚካኤል፣ ወይዘሮ ፈትለወርቅ ገብረ እግዚአብሔር፣ አቶ ጌታቸው ረዳ፣ አቶ አለም ገብረ ዋህድ፣ አቶ ጌታቸው አሰፋ፣ ወይዘሮ ኬሪያ ኢብራሂም፣ ዶክተር አብርሃም ተከስተም፣ አቶ አስመላሽ ወልደ ስላሰ ዶክተር አዲስ አለም ባሌማ የህወሀትና ኢህአዴግ ስራ አስፈጻሚ ኮሚቴ አባላት ሲሆኑ አቶ በየነ መክሩና ዶክተር አክሊሉ ሀይለ ሚካኤል ደግሞ የህወሀት ስራ አስፈጻሚ ኮሚቴ አባል ብቻ ሆነው ተመርጠዋል። ለአሜሪካ ድምጽ ራዲዮ ሙልጌታ ጽብሃ መቀለም። አመሰግናለሁ ሙሉ ጌታ ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። ብሔረ አማራ ዲሞክራሲያዊ ንቅናቄ በምህፃር በአዴን እየተባለ ሲጠራ የቆየው የአማራ ክልል ገዥ ፓርቲ ስሙን ወደ አማራ ዲሞክራሲያዊ ፓርቲ ይቅርታ፣ አዴፓ መቀየሩን ትናንት አስታውቋል። አዴፓ የማዕከላዊ ኮሚቴውን እጩ አባላት ጥቆማ እያካሄደ ሲሆን አቶ ደመቀ መኮንን እንዲሰናበቱ ትናንት ቀርቦ የነበረን ሐሳብ ጉባኤው በመቃወሙ ባሉበት እንዲቀጥሉ ተወስኗል። አስቴር ምስጋናው ከባህር ዳር ተጨማሪ አላት። ትላንት ስያሜውን ከብሔር አማራ ዲሞክራሲያዊ ንቅናቄ ወደ የአማራ ዲሞክራሲያዊ ፓርቲ የቀየረው አዴፓ በዛሬ ውለው 75 የማዕከላዊ ኮሚቴ እጩ አባላትን ጥቆም አካሂዷል። ከተመራጭ 65 አባላት ውስጥ 13ቱ ለአዴፓ ማዕከላዊ ኮሚቴ ስራ አስፈጻሚ፣ ዘጠኙ ለኢህአዴግ ስራ አስፈጻሚ ይመረጣሉ ተብሏል። የምርጫው ቆጠራ በአሁኑ ሰዓት እየተካሄደ ሲሆን ውጤቱ ነገ ይፋ ይሆናል ተብሏል። ይህ በእንዲህ እንዳለ ትናንት አቶ ደመቀ መኮንንን ጨምሮ አስራ ሁለት ለማዕከላዊ ኮሚቴ አባልነት ባይወዳደሩ ብሎ ማዕከላዊ ኮሚቴው ለጉባኤው ካቀረበው ነባር አመራሮች ውስጥ የአቶ ደመቀን በክብር ይሰናበቱ ተብሎ የቀረበውን ሀሳብ ጉባኤው በሙሉ ድምፅ በመቃወሙ እንደገና እንዲቀጥሉ ሆኗል። ቀሪዎቹ ግን በትምህርትና በክብር ተሰናብተዋል። በትምህርት ከተሰናበቱት ውስጥ አቶ አለምነ መኮንን፣ አቶ ለገሰ ቱሉ፣ አቶ ጌታቸው ጀንበር፣ አቶ ኢብራሂም መሀመድ፣ አቶ ደሳለኝ አምባውና ወይዘሮ ባንቺር ጋር መለስ ሲሆኑ በክብር የተሰናበቱት አቶ ከበደ ጫኔ፣ አቶ መኮንን የለውም ወሰን፣ ወይዘሮ ፍሬሄ ህይወት አያሌው፣ ወይዘሮ ብስራት ጋሻው ጠናና አቶ ጌታቸው አምባዬ ናቸው። በአምባሳደርነት እያገለገሉ ያሉና የተሰናበቱ አቶ ካሳ ተክለ ብርሃንና ወይዘሮ ዘናቡ ታደሰ ናቸው። ከውድድሩ ውጭ የሆኑት የቀድሞ የባዕዴ ማዕከላዊ ኮሚቴ አባላትም ከአሁን በኋላ በመንግስት የስራ ኃላፊነት እንደማይቀጥሉ ተወስኗል። በሌላ ዜና አዴፓ በትላንትናው ውለው ከስያሜና ከአርማ ለውጥ በተጨማሪ ልዩ ልዩ ውሳኔዎችን አጽድቋል። በውሳኔዎቹ ዙሪያ ደግሞ አንዳንድ ምሁራን አስተያየታቸውን ሰጠዋል። ባለፉት 27 አመታት፣ ድርጅቱ የአማራ ህዝብና በማንነት ጥያቄዎች ላይ መልስ ለመስጠት አቅም አልነበረውም በሚሉና በሌሎች ጥያቄዎች ላይ ከወራት በፊት ያነጋገር ናቸው ምሁራን ገልጸውልን ነበር። አሁን ያለውን ህዝቡን የአማራን ህዝብ ከፍታ፣ ስነ ልቦና፣ እሴት፣ ታሪክ፣ አዲስ ሀሳብ፣ አካሄድ፣ አሰራር፣ ተቋም፣ ባህል መፍጠር ያስፈልጋል። ካልሆነ የለውጥ ፍላጎቱ ጣራ ይነካ ነው። የለውጥ ፍላጎቱ ደግሞ የጥቂቶች አይደለም፣ የብዙሀኑ ነው። ይሄ በራሱ ጎርፍ ነው። በአዴን ከአማራ ህዝብ ጋር የመቀጠል ያለመቀጠል እድሉ በዚህ ጉባኤ የሚወሰን ይመስለኛል። ሌን ጨምሮ አብዛኛው ሰው ህልም አለው። በአዴን እውነተኛ የአማራ ህዝብ ሆኖ ይወጣል፣ ይቀየራል፣ ለዚህም ከጎኑ እንሆናለን የሚለው ብዙ ነው። ይሄም የሆነው ግን አንድ እርምጃ ካየነው ሰው እንደተለመደው አድበስብሶ እንዲህ ብዬ አልፋለሁ የሚል ከሆነ ብአዴን የራሱን እድሜ ያሳጥረዋል የሚል ግምት ነው ያለኝ። ይህን ደግሞ እንዲያደርግ አንመኝም፣ እሱም ያደርጋል ብዬ አላስብም። በዚህም በተለይ በአስራ ሁለተኛው ድርጅታዊ ጉባኤ ላይ ለጥያቄዎቹ በሙሉ መልስ ይሰጠናል ብሎ የጠበቀው የአማራ ህዝብ ብዙ ነው። የድርጅቱ ምክትል ሊቀመንበር አቶ ገዱ አንዳርጋቸውም ከአራት ቀናት በፊት ጉባኤውን ሲከፍቱ ተስፋ የሰነቀ ንግግር አድርገው ነበር። የክልሉ ሰላም ከሞላ ጎደል መረጋጋት እየታየበት ይገኙ በአግባቡ መልክ ያልያዙ ጉዳዮች ያሉበት ነው። ዲሞክራሲያችን በድልም በፈንታ በድልም በፈተናም የተከበረ የልማት ፍትሃዊ ተጠቃሚነት፣ አስተማማኝ የኑሮ መሰረት የሆኑ የስራ እድል የመፍጠር ጉዳይ የወቅቱ መሰረታዊ የህዝባችን ጥያቄዎች ናቸው። በአቢል እነዚህን እና ሌሎች ያልተመለሱ የማዛብ ጥያቄዎችን በመመለስ የመጪው ዘመን የአማራ ህዝብ እውነተኛ የፖለቲካ ፓርቲ ሆኖ ለመውጣት አዲስ ፍላጎት አቅምና ተነሳሽነት ገንብቶ የአዲሱ ዘመን ጉዞ ምዕራፍ አንድ ምሮ ለመጀመር በዝግጅት ላይ የሚገኝ መሆኑ በዚህ ታሪካዊ ጉባኤ ሰበሳችሁ በኩራት ነው። ጉባኤው በአራት ቀናት ቆይተው በክልሉ የልማትና የመልካም አስተዳደር ችግሮች፣ የዲሞክራሲ ስርዓት ግንባታ፣ የነባር አመራሮች ተጠያቂነት፣ የኦዲት ቁጥጥርና ኮሚሽን ሪፖርት፣ አዲስ አመራር ምርጫ፣ መተዳደሪያ ደንብ ማሻሻል በሚሉና በሌሎች ጉዳዮች ጉባኤው ሰፊ ውይይት አድርጓል፣ ልዩ ልዩ ውሳኔዎችን አስተላልፏል። በዚህ መሰረት በመተዳደሪያ ደንቡ ላይ የተቀመጡት የድርጅቱ ስያሜና የአርማ ለውጥ አድርጓል። የአባልነት መስፈርትንም በተመለከተ ግን ማንኛውም ኢትዮጵያዊ የድርጅቱን ፕሮግራም እስከ ተከተለ ድረስ አባል ሆኖ መታገል ይችላል የሚለው የቀድሞ እንዳለ እንዲቀጥል ተደርጓል ያሉት የጉባኤው ቃል አቀባይ አቶ ምግባሩ ከበደ ናቸው። የወሰንና የማንነት ጥያቄን በተመለከተ ህገ መንግስቱን መሰረት ተደርጎ እንዲፈጸም በጉባኤው ተወስኗል ብለዋል ቃል አቀባዩ የብአዴን አቋም። ጉባኤተኛውም የወሰደው አቋም የኢትዮጵያ ክልሎች የተካለሉት ህገ መንግስቱ በሚለው አኳን አይደለም ህገ መንግስቱ የወጣው 1987 ዓመተ ምህረት ነው። አሁን ያሉ የኢትዮጵያ ክልሎች ደግሞ ክልል ናቸው ተብለው ጸንተው የሚሰራባቸው ህገ መንግስቱ ከመውጣቱ በፊት በተሰራ የክልሎች አከላለል አሰራር ነው። ይሄ ህገ መንግስቱን መሰረት አድርጎ ተግባራዊ ይደረግ ነው ህገ መንግስቱን መሰረት አድርጎ ተግባራዊ ይደረጉ የሚካለል ተብሎ ጉባኤተኛው ሲነጋገር በህገ መንግስቱ የተቀመጡት ሶስቱ የክልል መከለያ መስፈርቶች ሳይጓደሉ ተግባራዊ እንዲደረጉ በማድረግ አይነት ነው። አንደኛው ቋንቋ ነው። ሁለተኛው አሰፋፈር ነው። ሶስተኛው ማንነት ነው። አራተኛው ፈቃድ ነው። በተለይም የፈቃድ ጉዳይ ማንኛውም ሰው ፈቅዶ እኔ የምተዳደረው በዚህኛው ክልል ነው፣ እኔ የምተዳደረው ደግሞ በዚህኛው ክልል ነው፣ በማይመለከተኝ ክልል አልተዳደርም ብሎ መወሰን አለበት። ህዝቦች በፈቃዳቸው ሳይወስኑ መከለል ዲሞክራሲን ይጎዳል። የህዝብ ቅሬታም እየተነሳ ያለው በዚህ ምክንያት ነው። እናም የራየም ጥያቄ የወልቃይትም ጥያቄ ክልሎች በተከለሉበት ጊዜ ህዝቦቹ በአግባቡ ያልመከሩባቸው በመሆኑ ምክንያት ነው። የሁሉ ቅሬታ እየተፈጠረ ያለ ነው፣ ህዝቡ እያነሳ ያለው ስለሆነም፣ ህገ መንግስቱ ጥያቄውን ይፈታል። የእኛ ፌዴራሊዝም የህገ መንግስቱ አወቃቀር አይደለም፣ ትልቁ በሽታ የተቀረጸውን ፌዴራሊዝም ተግባራዊ በማድረግ ረገድ የመጣው የፀረ ዲሞክራሲ ችግር ነው፣ የኢትዮጵያን ችግር፣ የአማራ ክልልን ችግር እንዳይፈታ ያደረገው። ስለዚህ ዲሞክራሲያዊ ይሁን ከተባለ ህገ መንግስቱ ባስቀመጠው መስፈርት መሰረት ፌዴራሊዝማችን ሊዋቀር ይገባል። አከላለል በዛ ከዋና መመለስ ህዝቦች ፈቅደው ቋንቋችን፣ ማንነታችን፣ አሰፋፈራችን አማራ ነው ያለው ወደ አማራ የሚመጣበት፣ ትግራይ ነው ያለው ወደ ትግራይ የሚሄድበት። ወልቃይትን በተመለከተ ተመሳሳይ ጥያቄ ነው ሊሆን። በመሰረቱ የአማራ ክልል ጥያቄ ብቻ አይደለም በመላ ኢትዮጵያ ያለ ጥያቄ ነው። ዋና መፍትሄው ግን ህገ መንግስቱ በሚለው አኳኋን የክልሎች አከላለል ተግባራዊ ሊደረግ ይገባል። የአማራ ህዝብ መሰረታዊ ጥያቄ የሆኑት ጥያቄዎች በጉባኤው መልስ አግኝተዋል ወይስ አላገኙም ብለን ከዚህ በፊት ያነጋገርናቸውን አቶ ቹቹ አለባቸውን ጠይቄ ነበር። የህዝቡን አጀንዳዎች የራሱ አድርጎ ይዞ መጥቷል። በአዴን ከአሁን በኋላ የወሰንና የማንነት ጥያቄዎች፣ የኢትዮ ሱዳን ድንበር ጉዳይ እና ብቁ አመራር የመፍጠር ጉዳይ፣ እነዚህ ህዝቡ ተአምር ሊያይባቸው የሚፈልጋቸው ነጥቦች ናቸው። ከዚህ አኳያ በአዴን የተሟላም ባይሆን አጀንዳዎቹን ወስዷል። በአዴን አጀንዳውን ወስዷል። በእርግጥ አጀንዳውን የወሰደበት ምክንያት አሁን እንደገባኝ በዚህ ህገ መንግስት ይፈታል አደለም በአዴን እያለ ያለው ምንድ ነው? ህገ መንግስቱ የወጣው በሰማንያ ሰባት ነው። ክልላዊ የተካሄደው በ1984 ነው በሽግግሩ መንግስት ነው። ስለዚህ በዚህ ህገ መንግስት መሰረት አልተፈጸመም። ከዚህ አኳያ እንግዲህ ሊመጣ የሚችለው ምንድ ነው? ስታተስኩ ወይም ወደ ነበረበት መመለስ ማለት ነው። አሁን ወደ ነበረበት ይመለስና እዛ ባህላ ህዝቦች እንዲወሱ ይደረጋሉ ማለት ነው። ግን ቀላል አይደለም። በጣም ብዙ ነገሮች ተሳክረዋል። በጣም ብዙ ነገሮች ተበላጭተዋል። በአዴን አጀንዳውን መውሰዱ አንድ ጉዳይ ሆኖ ሁሉም ነገር ወደ ነበረበት ይመለስ የሚለውን ነገር በዛኛው ወገን ተቀባይነት ካላገኘ በስተቀር ከአመራሩ አንጻር ሁለት ነገር ነው የሚፈለገው። በአንድ በኩል በህዝቡ ቅሬታ ያለባቸው አካላት ከአመራርነት እንዲነሱለት ነው። በሌላ በኩል ደግሞ በአብዛኛው ወጣት ኃይል ገብቶ አመራሩ እንዲያጠናክር ነው። የመጀመሪያው ፍላጎት የባዕዴንም የህዝቡም የተሳካ ይመስለኛል። ቅሬታ ያለባቸው ሰዎች በረዥም ጊዜ የቆዩ እነሱ የአመራር ቦታ በተለያየ መልክ እንዲለቁ ተደርጓል ምን ያህል የሚገባው ገለልት ተደርገዋል፣ ሌላ ጥያቄ ሆኖ ግን ዝሮ ዝሮ በአመራሩ ላይ እንዳይቀጥሉ የተደረገበት አግባብ ከሞላ ጎደል ሲታይ የህዝቡም የብአዴኑ ፍላጎት በዚህ መልኩ ጥሩ ሄደዋል ብዬ አስባለሁ። ግን ግቡ ምንድን ነው? ሰዎቹ ማስወገድ ወይም ማስወጣት ብቻ አይደለም፣ እነሱም በተሻለ ሰው መተካት ነው። አሁን እነዚህን ሰዎች ካስወጣም በኋላ በሚሻሉ ሰው ተክተናቸዋል የሚለው ግን አሳሳቢ ይመስለኛል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አመሰግናለሁ አስቴር ለዘገባው። ክቡራትና ክቡራን አድማጮች ዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ ገጻችን አት ቪኦኤ አምሐሪክ ላይ ዝግጅቶቻችንንና የቪዲዮ ዘገባዎችን ማግኘት ትችላላችሁ። በተጨማሪም ሃሽታግ ቪኦኤ አምሐሪክ በትዊተር ላይ እንገኛለን። ሐሳቦቻችሁን አንሸራሽሩ። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። ቴክኒሻኑ ኦድሪየስ ሬጅስ ነው። የዌብ እና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። እያስተናገድናችሁ ያለ ነው ሰሎሞን አባተና አዳነች ፍስሀየ ነን። አሁን ከምሽቱ ሶስት ሰዓት ከ38 ደቂቃ ሆኗል አዲስ አበባ ላይ። ወደ ተከታዩ ዝግጅታችን እናልፋለን፣ ወደ ጋምቤላ ይወስደናል። በቅርቡ በጋምቤላ ከተማ የጸጥታ ኃይሎች የስድስት ሰዎች ሕይወት የጠፋውና አስራ አምስት የሚበልጡ ሌሎች የቆሰሉት በሰላማዊ መንገድ ተቃውሞ በማሰማት ላይ እንዳለን ነው ሲል ያነጋገር ነው የአኟክ ወጣቶች አስተባባሪ ገልጿል። የመንግስቱ ባለሥልጣን በጸጥታ ኃይሎች እጅ ሕይወት መጥፋቱን አላስተባበሉም። ነገር ግን ወጣቶቹ ሁከት ሊፈጥሩ ሲሉ የጸጥታ ኃይሎች እንዲያቆሙ ቢጠይቋቸው እምቢ በማለታቸው በተፈጠረው ግጭት እንደሆነ ይናገራሉ። ቆንጅታዬ ሁለቱንም ወገኖች አነጋግራ ተከታዩን ዘገባ ይዛለች። ጥቃት የደረሰብን በጠቅላይ ሚኒስትር አብይ አህመድ የሚመራው የመደመርና የለውጥ እንቅስቃሴ ክልላችን አልደረሰም ብለን ተቃውሞ በማሰማታችን ነው ይላል የጋምቤላ ወጣቶች አስተባባሪ ኦባንግ ውጉታ የመልካም አስተዳደር ችግር እንዳለና እስከ ዛሬ ድረስ በሀገሪቱ ውስጥ በዶክተር አብይ አመራር እየተከሰተ ያለውን ለውጥ ወደ ጋምቤላ አለመግባቱ እና ያለው አመራር ሲስተም እንደ ሌሎች የኢትዮጵያ ክልሎች ሪፎርም ያልተደረገና ከዚህ በፊት እንደነበር የቀጠለ መሆኑ ያውቃል። ሆኖም ግን የኑዌር ጎሳ የሆነው ሯች ቱት የሚባል በክልሉ ውስጥ የሚገኘውን የመልካም አስተዳደር ችግር በመተቸት ምክንያት ፖሊስ ጣቢያ ታስሮን መረጃው ሲደርሰን እንደ በልጅም እሱ ኑዌር ቢሆንም እኛ የምንታደለው የሕግ የበላይነት እንዲከበር በመሆኑም ያኛውን ልጅ ለማስፈታት ሰልፍ አድርገን እስከ ፖሊስ ጣቢያ ሄደን ልጁን አስፈታነው ሆኖም ግን ማሳ ላይ አንድ የአኝዋክ ብሔረሰብ ባልታወቁ ሰዎች በጽበ ተወግቶ ሞተ እና ይህ ደግሞ ኩሳን ከሰከሰ ባኛ ከወጣቶች ዘንድ ምክንያቱም እኛ ሰውዬውን ያስፈታንበት ዋና ምክንያት ብሄርን ማዕከል ያደረገ ሲስተም ስለሌለን ነው። በሰኞ ዕለት ወጣቶች በእንደት ሰላማዊ ሰልፍ ያደረጉበት ሁኔታ ነበረ። በከተማ ውስጥ በነበሩት የጸጥታ አካላት አማካኝነት ጉዳት ደርሶ ወደ ስድስት ልጆች ህይወት አልፏል ኖሩን ከገደለው ጋር ጀምር ወደ አንድ ሰባት ሰው ህይወት አልፏል ትዕዛዙን የሰጠ ማን እንደሆነ እስካሁን ድረስ እኛ አላወቅንም። ከተገደሉት መካከል በሰልፉ ላይ ያልነበሩ አንድ ሆቴል ደጃፍ ሻይ ሲጠጡ የነበሩም አሉበት ነው ያለው ወጣቱ። የጋምቤላ ክልላዊ መንግስት የኮሚኒኬሽንስ ኃላፊ የሆኑት ጋልዋክወል በበኩላቸው በጸጥታ ኃይሎች እጅ ህይወት መጥፋቱን አላስተባበሉም። ይሁን እንጂ ወጣቶቹ የታሰረውን ወጣት በጉልበት ነው ያስለቀቁት፣ ከተማይቱ ተቋማት ላይም ጥቃት ሊያደርሱ ሲሉ እንዲያቆሙ በጸጥታ ኃይሎች ቢጠየቁ ባለመቀበላቸው ግጭት ተነስተዋል ብለዋል። ሰልፉ ላይ ያልነበሩ ሰዎች ከተገደሉት ውስጥ አሉበት የተባለውን ግን ያስተባብላሉ። ኖር ልጅ ተሳስረው ነበርና እነሱ በጉልበታቸው መጡ ና አወጡ ከፖሊስ ሳቢያ ያ መነቻ ያ ነበር። ማታ ላይ አካባቢ ላይ ሁለት ሰዎች በችቤ ተወዶ ነበር። ሁለቱም ልጅ ሁለቱ ሰዎች ማለት ነው። አንድ ኗር አንድ አኛክ ውድለት አካባቢ ላይ ማታ አካባቢ ላይ ሰኞ ዕለት እነሱ ወደ ሰላማዊ ሰልፍ ሲሄዱ በኋላ አረግ ጎማ ሌሎች ያነሱ ነበርና ወደ ወደ ባንክ ሊሄድ ነበርና ወደ ወደ ሱቆች ሊሄድ ነበር እነሱ ጸጥታ ኃይሎች ጋር እነሱ አይ ተው ብሎ እነሱ ራሳቸው ፍቃደኞች አልነበሩም ና የክልሉ ባንዲራ ና የፌዴራል ባንዲራው ሊቃጠል ነበርና ምንድን ነው የጠቅላይ ሚኒስትር ፎቶ አወጥቷል፣ እንትን ላይ ከፕሬዝደንቱ ከገምቤላ ፍሬደን ጋር ፎቶ ነበርና አወጡ። ያን ነው ማለት ስድስት ሰዎች ሁለት ማለት ወደ ሶስት አካባቢ ላይ በእንትን ነው በእችብ ነው የተወጋው ከአንዱ ከኑዌር በኑዌሩ ከተገደለው ሌላ የተቀሩትን በጸጥታ ኃይሎች ነው የተገደሉት፣ ነው ያለኝ ወጣቱ። አይ ሊሆን ይችላል፣ ግን እነሱ ወደ እንትል ነበር ወደ ባንክና ያ የክልሉ ባንዲራና የፌደራል ባንዲራ ሊቃጠሉ ነበር እነሱ። ይህ ነው አሁን ሶስት ሶስት ሶስት ሰዎች ንት ነው በጸጥታ ኃይሎች አካባቢ ላይ ነው። ወጣቱ ግን ጋምቤላ ክልል የጠቅላይ ሚኒስትር አብይ አህመድ የመደመርና የለውጥ እንቅስቃሴ እኛ ክልል አልደረሰም ይድረስ ብለን ተቃውሞ እያሰማን ነው ነው ያሉት። እርስዎ ደግሞ የጠቅላይ ሚኒስትሩን ፎቶ አወረዱ ነው የሚሉኝ? እንዴት አይደለም። ያ ያው እንትን አለ ትክክል። እኛ መረጃ አይደለም እንዲሁም በእነሱ ያ መደመርና በፍክር ንጓዝ የተባለው ነገር ወደ ገንበላ አካባቢ ላይ ያንን ተጀምሯል። ከሚኖሩበት ከዩናይትድ ስቴትስ ሚኒሶታ ወደ ጋምቤላ ክልል የተጓዙት ዶክተር ማኝ ኒያንግ በበኩላቸው የኮሚኒኬሽንስ ኃላፊው ወጣቶቹ በመንግስት ተቋማት ላይ ጥቃት ሊያደርሱ ነበር ያሉትን ያስተባብላሉ። ውሸት ነው። የተፈጠረው ምንድን ነው? ኦፍኮርስ ልጆቹ የዶክተር አቢ ና የርስ መስተዳደሩን ፎቶግራፍ እና የዶክተር አቢ ፎቶግራፍ አውርደው የርስ መስተዳደሩን ፎቶ ቀዶ ከጣሉ በኋላ የዶክተር አብዩን ፎቶ አታጥፎ ለመከላከያ ነው የሰጡት። ባንክ ምናን ሊገቡ ገቡ አስቧል። ምን አስባል? ያው ሼት ነው። ጎማ አቃጠሉ። አው የሆኑ ልጆች ከቁጥጥር ውጭ ሆነው ጎማ አቃጠሉ እና በዛ የተነሳ አድማ ብተና ወታደሮች ወደ ላይ ሲተኩሱ ለካ ከማላቸው ደግሞ ወደ ላይ ቡሌት ልጆች ላይ የተኮሰ ነበረ። እዛ መልኩ ነው ልጆቹ የቆሰሉት ና የሞቱት። ልጆች በዛ ነው የተነሳው። ጋምቤላ ውስጥ ሰሞኑን በጸጥታ ኃይሎች ና በሰልፈኞች መካከል በተፈጠረ ግጭት ላይ የተቀናበረ ዘገባ ነበር እያደመጣችሁት። ቁንጅትን አመሰግናለሁ ለዘገባው። አሁን ደግሞ ኤርትራ በተባበሩት መንግሥታት መድረክ ታሪካዊ ሲሉ የኤርትራ የውጭ ጉዳይ ሚኒስትር የጠሩት የኢትዮጵያና የኤርትራ የሰላም ስምምነት ለ20 ዓመታት የቆየውን የጦርነት ያልተቋረጠው ውጥረትና ግጭቶች የጨለማ ጊዜ የገፈፈው መሆኑን በተባበሩት መንግሥታት ድርጅት ሰባ ሦስተኛ ጠቅላላ ጉባኤ መድረክ ላይ ተናግረዋል። የውጭ ጉዳይ ሚኒስትር ኦስማን ሳልህ መሐመድ በአስራ ስድስት ዓመታት ዘገየ ያሉት የአሁኑ የኢትዮጵያና የሀገራቸው የታደሰ ግንኙነት ሀብቶቻቸውን በጋራ የማንቀሳቀስ እምቅ አቅሞቻቸውንና ኃይላቸውን እጅግ ለሚያስፈልጋቸው ልማታቸው እድል መክፈቱን ተናግረዋል። በሁለቱም ሀገሮች ውስጥ ተስፋና በመጪው ጊዜ ላይ መተማመንን እየፈጠረ ለአካባቢያዊ ሰላምና ጸጥታም ፍሬ እያስገኘ መሆኑንም አመልክተዋል። የኤርትራ የውጭ ጉዳይ ሚኒስትር ለዙሪያ ገብ ትብብር መሠረት የሚጥሉ አዳዲስ ማዕቀፎች ባለፉት ሁለት ወራት ውስጥ እየተነደፉ መሆናቸውን የጠቆሙት የኤርትራው የውጭ ጉዳይ ሚኒስትር ለአካባቢው ጭምር እየዘለቁ ያሉ ሁኔታዎችን መፍጠራቸውንም አመልክተዋል። ለአዲሱ ሂደት መሳካት የተረባረቡ ወገኖችን ሁሉም አመስግነዋል። አቶ ሳልህ ኦስማን መሐመድ። የሚኒስትሩ የአስር ደቂቃ ንግግር አብዛኛውን ትኩረትና አጽንኦትም የሰጠው ሀገሪቱ ላይ ተጥለው ለቆዩት ማዕቀቦች ጉዳይ ነበር። በአውሮፓ የዘመን አቆጣጠር በ2009ና በ2011 ዓ ም ተጥለው ላለፉት ዘጠኝና ሰባት ዓመታት የቆዩትን ማዕቀቦች ግራ የሚያጋቡና አሳማኝ መሠረት የሌላቸው ሲሉ ነው የጠሯቸው። በኤርትራ ላይ የተፈጸሙት ጥፋቶች በአብዛኛው የዘመናችንን ዓለም አቀፍ ግንኙነቶች እየገዙ ያሉት የእብሪትና የጉልበተኛነት ግብግቦች መገለጫ ምልክቶች ናቸው። የሕግ የበላይነት ሲረገጥና፣ ቦታው በኃይል አስተሳሰብ ሲተካ፣ ዓለም አቀፍ የኃይል ሚዛን ሲዛባ አይቀሬዎቹ ውጤቶች ለቁጥጥር የሚያስቸግሩ ቀውሶችና የሚጋጋሉ ጦርነቶች ናቸው። በአካባቢው እየነፈሰ ነው ባሉት የተስፋ አየር ምክንያት የጸጥታ ጥበቃ ምክር ቤቱ አባላት የሆኑ ብዙ ሀገሮች በኤርትራ ላይ የተጣሉት አጥፊ ማዕቀቦች ያለመዘግየት እንዲነሱ እየጠየቁ ቢሆንም፣ ዲፕሎማሲያዊው ንግግር ግን ከዚያ ፍላጎት ጋር የሚጣጣም አለመሆኑን የውጭ ጉዳይ ሚኒስትር ኦስማን ሳልህ አመልክተዋል። ሕገወጦቹ ማዕቀቦች ባሉበት እንዲቀጥሉ የሚያደርጉ ሰበቦችና ቅድመ ሁኔታዎችን ሲደረድሩ የሚሰሙ ሀገሮች አሉ ብለዋል። ላለፉት ዘጠኝ ዓመታት አሉ አቶ ኦስማን ሳልህ፣ ተጠቂና የጉዳቶቹ ተቀባይ የሆነው የኤርትራ ሕዝብ ዛሬ ምህረትን አይጠይቅም። ፍትሕ እስኪረጋገጥ የኤርትራ ሕዝብ እና መንግሥት ትግላቸውን ይቀጥላሉም ብለዋል ሚኒስትሩ ማዕቀቦቹ በኤርትራ ላይ ግዙፍ የምጣኔ ሀብት ጥፋት ከማድረሳቸውም በላይ በሀገሪቱ ገጽታና መልካም ዝና ላይም ይህ ነው ተብሎ ሊነገር የማይችል ጉዳት ማድረሱንም አቶ ኦስማን ሳልህ አመልክተው በመዋዕለ ነዋያ አቅሟ ላይ ጫና ማሳደሩንና በአካባቢና በብሔራዊ ደረጃም ያለመረጋጋት እንዲኖር ማድረጉን በመጥቀስ ከሰዋል። የፍትሕ መጓደልን ሲፋለሙና ለጋራ ደህንነትና አካባቢያዊ መረጋጋት የሚያመች ሁኔታን ለመፍጠር ላለፉት ስድሳ ዓመታት ሲታገሉ የቆዩት ኤርትራውያን አሉ የውጭ ጉዳይ ሚኒስትር ኦስማን ሳልህ ሞሐመድ። አደጋን በመሸከምና በመቋቋም መገለጫቸው የተፈጸሙባቸውን በደሎች አሸንፈዋል። የኤርትራ ህዝብ ምህረት አይጠይቅም ብለዋል። ሚኒስትር ኦስማን ሪ ቱ ሲክ ክሌመንሲ የኤርትራ ህዝብ ምህረት እንዲጠይቅ የሚያደርገው የፈጸመው ወንጀልም ሆነ ያደረሰው ጥፋት ስለሌለ እየጠየቀ ያለው ማዕቀቦቹ ያለመዘግየት እንዲነሱለት ብቻ ሳይሆን ለደረሰበት ጉዳትና እንዲያመልጡት ለተደረጉ ዕድሎች ማካካሻዎች እንዲደረጉ ጭምር ነው። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ ሞሐመድ የሰባ ሶስተኛውን የተባበሩት መንግስታት ድርጅት ጠቅላላ ጉባኤ የቅዳሜ ተስያት ንግግራቸውን የቋጩት በዚሁ ጥሪ አዘል መልእክታቸው ነበር። ከእርሳቸው ቀደም ሲል በሐሙስ ምሽቱ የጠቅላላ ጉባኤው ስራ ላይ የተናገሩት የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁም በኤርትራ ላይ የተጣሉት ማዕቀቦች እንዲነሱ ሀገራቸው እንደምትጠይቅ አስታውቀው ነበር። ኦንሊ አፕሮፕሬት ታይምሊ ሲኪሪቲ ካውንስል ናው ሲሪየስሊ ኮንሲደርስ ዊዛውት ዲለይ ሌፍቲንግ ሳንክሽንስ ኢምፖዝድ ኦን ኤሪትሪያ። አሁን የጸጥታ ጥበቃ ምክር ቤቱ በኤርትራ ላይ ተጥለው የቆዩ ማዕቀቦችን ያለ አንዳች መዘግየት ለማንሳት መንቀሳቀስ ያለበት አግባብነት ያለውና ትክክለኛም ጊዜ ነው። የጅቡቲ፣ የሶማሊያ፣ የሱዳንና የደቡብ ሱዳን መንግሥታት በመንግሥታቱ ድርጅት የዓለም መድረክ ላይ ያስተላለፏቸውን መልእክቶች በሌላ ዝግጅት ይዤ ይመለሳል። አሁን ስፖርት ይቀርባል። እንደምን አመሽታችሁልኛል! የተከበራችሁ አድማጮቼ፣ ኢትዮጵያውያኑ ለሚ ብርሃኑና ዋጋነሽ መካሻ በቻይና ማራቶን፣ ማሬ ዲባባ ደግሞ በታላቁ የስኮትላንድ ሩጫ ውድድር ድል ተቀዳጅተዋል። የአገር ውስጥና የውጭ እግር ኳስ ስፖርት ዜናዎችም አሉን። አብረን እንቆይ። በሄንግሹ ሃይቅ የቻይናው ዓለም አቀፍ ማራቶን ቅዳሜ ዕለት ከውድድሩ አስቀድሞ እንደሚያሸንፍ ግምት ተሰጥቶት የነበረው ኢትዮጵያዊው ለሚ ብርሃኑ ተንባዮቹን አላሳፈርም በአንደኝነት አጠናቋል። 20851 ነው የገባበት ጊዜም። የሴቶቹን ጠንካራ ተፎካካሪዎች የተሰለፉበትን ውድድር ያሸነፈችውም ኢትዮጵያዊቱ አትሌት ዋጋነሽ መካሻ ሆናለች። የእርሷም ጊዜ የሚናቃል ሆነም፣ 22557 አስመዝግባለች። እንዳልኩት በወንዶቹ የመስኮ ኮከብ ለሚ ብርሃኑ በ2016 እንደ አውሮፓውያን ዘመን አቆጣጠር በዱባይ ማራቶን 20433 የግሉን ፈጣን ጊዜ አስመዝግቦ ማሸነፉ ይታወሳል። ለሚ ቀደም ሲልም በቦስተን፣ በዱባይ፣ በሻንሜን ቻይና እንዲሁም በዙሪክ ማራቶኖች ባለድል ነው። በሄንግሹይ ሲወዳደር ለመጀመሪያ ጊዜ ሲሆን ወደ ድሉ ማብቂያ የተስፈነጠረው ከ30 ኪሎ ሜትሮች በኋላ ነው። ትኩረቱ ግን ማሸነፍ ላይ እንጂ አዲስ ሬኮርድ በማስመዝገብ ላይ ባለመሆኑ የጨረሰው በጣም ተዝናንቶና በፈገግታ ነው። ሂርጴሳ ነጋሳ ሌላው ኢትዮጵያዊ በሁለተኝነት ተከትሎት ሲገባ፣ ኬንያዊው ዶሚኒክ ሩቶ ሦስተኛ ሆኗል። በሴቶቹ በአንደኝነት ያጠናቀቀችው የ26 ዓመቷ ኢትዮጵያዊት ዋጋነሽ መካሻ የቀደመቻቸው ጠንካራ አትሌቶች በሙሉ ሁለት ከ25 ሯጮች ናቸው ወርቅነሽ ኢዴሳ እና መሰረት ለገሰ እንዲሁም ኬንያዊቷ ካሮላይን ኪሌል ይገኙበታል። ዋጋነሽ ያጠናቀቀችበት ጊዜ በሄንግሹ ውድድር ታሪክ ሁለተኛው ፈጣን ሰዓት ሆኖ ተመዝግቦላታል። ከቀደመው ጊዜ 14 ሴኮንዶችን አንስታለታለች። ወደ ታላቁ የስኮትላንድ ሩጫ ውድድር ዜና ስናልፍም ግላስጎ ላይ በግማሽ ማራቶን ያሸነፈችው ኢትዮጵያዊቷ መሆኗን እናገኛለን። ማሬ ዲባባ በአንድ ሰዓት 9 ደቂቃ ከ15 ሴኮንድ አጠናቃለች። ማሬ በ2016ቱ የሪዮ ኦሊምፒክ በሦስተኝነት መጨረሷ አይዘነጋም። ኬንያዊቷ የዓለም ማራቶን ሻምፒዮን ሮዝ ቼሊሞ በ1 በአንድ 1007 ሁለተኛ፣ አሜሪካዊቷ አሊያ ግሬይ ሦስተኛ ሆነዋል። የወንዶቹን ያሸነፈው እንግሊዛዊው ክሪስ ቶምሰን ሆኗል። 10207 ነው ጊዜው፣ የራሱን ሬኮርድ ተከላክሏል። ፖላንዳዊው ማርሲን ቻቦስኪ ሦስተኛ ወጥቷል። አትሌቲክሱን በጁላ ብቃና ለእግር ኳሱ ስፖርት ዜና ወደ አዲስ አበባ ላዛውራችሁ ገዛኸኝ ጭው መስቀል መስመር ላይ ነው። አመሰግናለሁ ሰለሞን። የሀገር ውስጥ የእግር ኳስ ዜናውን አስቀድሜ ያለሁ መከላከያ የፍጻሜ ተፋላሚውን ቅዱስ ጊዮርጊስን ሶስት ለሁለት አሸንፎ የ2010 ዓ ም የኢትዮጵያ ዋንጫን አንስቷል። ከትናንት በስቲያ ቅዳሜ በሐዋሳ ኢንተርናሽናል ስቴዲየም የፍጻሜ ተፋላሚዎቹ መከላከያና ቅዱስ ጊዮርጊስ መደበኛውን የጨዋታ ጊዜ ያለምንም ግብ ባዶ ለባዶ በማጠናቀቃቸው የተሸናነፉት በመለያ ምት ነበር። መከላከያ ከአምስቱ ሶስት ሲያስቆጥር፣ ቅዱስ ጊዮርጊስ ከአምስት ሁለቱን ብቻ በማግባቱ ሶስት ለሁለት በሆነ ውጤት ተሸናፊ ሆኗል። መከላከያም የኢትዮጵያ ዋንጫ ባለቤት ለመሆን በቅቷል። የቅዱስ ጊዮርጊሱ ስፔናዊው አሰልጣኝ ኤምፒንቶ ከጨዋታው በኋላ በሰጡት አስተያየት ጊዮርጊስ ከረፍት በፊት፣ መከላከያ ከረፍት መልስ ጥሩ እንቅስቃሴ ማድረጋቸውን ጠቅሰው ሆኖም ግን በፍጹም ቅጣት ምት በልጠው በማሸነፋቸው እንኳን ደስ አላችሁ ማለት ወዳለሁ ብለዋል። የመከላከያው አሰልጣኝ ስዩም ከበደ በበኩላቸው ዋንጫውን ለማግኘት ቀድመው መዘጋጀታቸውን አስመልክተው የሚከተለውን ተናግረዋል እንግዲህ ከጀምሮ እኛ ከነሀሴ አስር ጀምሮ ስንዘጋጅ እቅድ ያደረግ ነው የጥሩ ማለፍን ውድድር ነው ምክንያቱም ይሄ ትልቅ ክብር ያለው ውድድር ነው ኢንተርናሽናል ውድድር ይህን እያሰብክ ነው የምትዘጋጀው እና በዛ ስሌት እንደ ፕላናችን ጥሩ ሂደናል እና አትሊስት በሰራ ነው ስራ ይገባናል ብዬ ነው ማስብ በዚህ መሰረት መከላከያ በያዝነው ዓመት አመት በሚደረገው የአፍሪካ ኮንፌዴሬሽን የዋንጫ ቅድመ ማጣሪያ የኢትዮጵያ ተወካይ መሆኑን አረጋግጧል። ከሀገር ውስጥ የእግር ኳስ ዜና ወደ ባህር ማዶ ስንሸጋገር በቀዳሚነት የምናገኘው የእንግሊዝ ፕሪምየር ሊግ ሰባተኛ ሳምንት ጨዋታዎችን ነው። በሳምንቱ መጨረሻ ቅዳሜ ስምንት፣ እሁድ ደግሞ አንድ፣ በአጠቃላይ በዘጠኝ ግጥሚያ ሀያ ሁለት ጎል ተመዝግቧል። ያለፉትን ሶስት ሳምንታት ቼልሲና ሊቨርፑል መሪነቱን ከተፈራረቁበት በኋላ በሰባተኛው ሳምንት ማንቸስተር ሲቲ መሪነቱን ተረክበዋል። የሳምንቱ ተጠባቂ ጨዋታ የቼልሲና ሊቨርፑል ሲሆን፣ ሳይሸናነፉ አንድ አቻ ተለያይተዋል። ቼልሲ በኤዲን ሃዛርድ አማካይነት ቀድሞ አግብቶ ጨዋታውን በድል ማጠናቀቁ ሲጠበቅ ተቀይሮ የገባው ዳንኤል ስተሬጅ በሰማኒያ ስምንተኛው ደቂቃ ከሀያ አምስት ሜትር በግራው አክርሮ የመታት ኳስ ከመረብ ተዋህዳ ሊቨርፑልን ባለቀ ሰዓት አንድ ለአንድ አቻ አድርጎታል። ግብፃዊው ፕሮፌሽናል መሐመድ ሳላህ ካደረጋቸው አራት የግብ ሙከራዎች አንዱም አለመሳካቱ እንጂ ሊቨርፑል አሸናፊ የሚሆንበት አጋጣሚም ተፈጥሮ ነበረ። በሌሎች ጨዋታዎች ማንቸስተር ሲቲ ብራይተንን፣ አርሴናል ዋትፎርድን በተመሳሳይ ሁለት ለባዶ በመርታት ድል የቀናቸው ቡድኖች ናቸው። በሰባተኛው ሳምንት በጨዋታም ተበልጦ በዌስትሃም ዩናይትድ የሶስት ለአንድ አስከፊ ሽንፈት የገጠመው ማንቸስተር ዩናይትድ ነው። ሌሎች ጨዋታዎችም ተካሂደዋል። በደረጃ ሰንጠረዡ አስራ አንደኛና አስራ ስድስተኛ ላይ የሚገኙት ቦርንማውዝና ክሪስቲያል ፓላስ ዛሬ ይጫወታሉ። ማንቸስተር ሲቲ በአስራ ዘጠኝ ነጥብና በአስራ ስምንት ግብ ፕሪምየር ሊጉን በአንደኝነት ሲመራ ሊቨርፑል በተመሳሳይ ነጥብ በጎል ተበልጦ ሁለተኛ፣ ቼልሲ በ17 ነጥብ ሶስተኛ፣ ቶተንሃምና አርሴናል በእኩል 15 ነጥብ አራተኛ ደረጃ ላይ ተቀምጠዋል። የቼልሲው ኤድን ሃዛርድ በስድስት ጎል ኮከብ ጎል አግቢነቱን ይዟል። በስፔን ላ ሊጋ ኃያላኑ ባርሴሎናና ሪያል ማድሪድ በሰባተኛው ሳምንት አቻ በመውጣት ነጥብ ጥለዋል። ባርሴሎና ከአትሌቲኮ ቢልባኦ አንድ ለአንድ፣ ሪያል ማድሪድ ከአትሌቲኮ ማድሪድ ባዶ ለባዶ። ሌሎች ጨዋታዎች የተካሄዱ ሲሆን በደረጃ ሰንጠረዡ ላይ ለውጥ አላስከተለም። ባርሴሎናና ሪያል ማድሪድ በእኩል አስራ አራት ነጥብ በጎል ተበላልጠው አንደኛና ሁለተኛ ሲሆኑ አትሌቲኮ ማድሪድ ግን በአስራ ሁለት ነጥብ ተጠግቷቸዋል ሶስተኛ ነው። በእኔ በኩል ያለው የሆነው ሰለሞን፣ ወደ አንተ ተመልሻለሁ። አመሰግናለሁ። ገዛን ጾም መስቀል ነበር ከአዲስ አበባ በዚሁ እናበቃለን። ሳምንት እንገናኝ። እስከዚያው ሰላም፣ ደና ቆዩ አድማጮች። አሁን የዜና ማጠቃለያ እናነባለን። የመሴዶኒያ ጠቅላይ ሚኒስትር የሀገራቸውን ስም ለመለወጥ ምክር ቤት ድምፅ እንዲሰጥበት ጠይቃለሁ ብለዋል። የሀገሪቱን ስም የመቀየሩ ጉዳይ ከጎረቤት ሀገር ግሪስ ጋር የነበረውን ጠብ በማክተም መሴዶኒያ የሰሜን አትላንቲክ ቃልኪዳን ሀገሮች ኔቶ አባል ለመሆን ያስችላታል። የባልካን ሀገሯን ስም ለመለወጥ ትላንት የተደረገውን ሬፈረንደም ወይም ሕዝበ ውሳኔ አብዛኞቹ መራጮች አልተሳተፉበትም። ጠቅላይ ሚኒስትር ዞራን ዛየፍ ግን በጉዳዩ የመቀጠሉ ውክልና አለኝ ብለዋል። ረዳቶቻቸውና የምዕራብ ዲፕሎማቶች ሩሲያ ሰዎች በሁለተኛው ዙር ምርጫ እንዳይሳተፉ የተባበረ የሐሰት ወሬ እየነዛች ነው ሲሉ ከሰዋል። የኢራን አብዮታዊ ዘብ ሶሪያ ባሉ አማጽያን ላይ የሚሳይል ጥቃት መክፈቱን ዛሬ አስታውቋል። አቤታዊው ዘብ በቅርቡ አሕፋዝ በተደረገው ወታደራዊ ሰልፍ ላይ 25 ሰዎች ተገድለው 65 የቆሰሉበትን ጥቃት የከፈተው እሱ እንደሆነ ገልጿል። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራም ዋና አዘጋጅ ተስታበላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁን ያዳነች ሳዬና እኔም ሰሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። ከእኛ በኩል ሰላም ደናደሩ በደናደሩ